የትግራይ መገናኛ ብዙሃን ሁለት ሰራተኞቹ አሶሳ ውስጥ እንደታሰሩ አስታወቀ። የከተማው ፖሊስ ኮሚሽን የግለሰቦችን ማንነት ለማጣራት ነው የያዝናቸው፣ ቃል እንደሰጡ ይለቀቃሉ ብለዋል። ናኮር መልካ አጭር ዘገባ አለው ልኮልናል። የትግራይ መገናኛ ብዙሃን ድርጅት ዋና ስራ አስኪያጅ አቶ ተሻለ በቀለ ሁለት የድርጅቱ ሰራተኞች ትናንት አሶሳ ከተማ ውስጥ መታሰራቸውን ተናግረዋል። ቁጥጥር ስር የዋሉት ጋዜጠኛ ዳዊት ከበደ እና የካሜራ ባለሙያ ባህሉ ውብ የተባሉ ሰራተኞች ለምን ወደ አሶሳ እንደተጓዙና ና የተያዙበትን ሁኔታ ዋና ስራ አስኪያጁ እንዲያብራራሉ። ወደዛ የሄዱበት ምክንያት እዛ ያሉ የፖለቲካ ፓርቲዎች እዛ ስብሰባ ስለምናደርግ እንሸፍንላቸው ጥያቄ ስላቀረቡልን በዛ መሰረት ነው ወደ እነሱ ባለፈው ሳምንት የተንቀሳቀሱት ብለት ያው እግረ መንገድም ሌሎች እንቅስቃሴ የሚመለከቱ ነገሮችን በመዘገብ ነው የተንቀሳቀሱት እና እዛ ስብሰባውም ጨርሰው እንደጨረሱ ትላንትና ወደ ሶስት ሰዓት አካባቢ ነው ቴክስት ያደረጉልኝ ጋዜጠኞቹ። ፖሊሶች መጥተው ከመኝታ ክፍላችን እየወሰዱ ነው አሉ። ከዛ በኋላ ትደውልላቸው ኦልሬዲ ፖሊስ ጣቢያ እንደደረሱ ና አሁን ማነጋገር እንደማይችሉ ነገሩን። ከዛ በኋላ ስልካቸው ዝግ ሆነ፣ ያው ግንኙነታችን ተቋረጠ። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ መለሰ በየነበ በኩላቸው ታሰሩ የተባሉ ሰራተኞች ወደ ክልሉ ሲመጡ ስለሚሰሩት ስራ ከክልሉ መንግስት ኮሚኒኬሽን ጽህፈት ቤት ፍቃድ ማግኘት ነበረባቸው ብለዋል። የመንግስት ሚዲያዎች ምን በል የመንግስት ሚዲያዎች የሚሰሯቸው ስራዎችን ቀድሞ እዛ ሆኖ ደውሎ በምን ስራዎች ላይ መስራት እንደሚፈልጉ ያወጡትን እቅድ ወደ እኛ አምጠው በጋራ ተነጋግረን፣ አስፈላጊ ሆኖ ከተገኘ ባለሙያ ከኛ የሚፈልጉ ከሆነ እንደ አስፈላጊነቱ አሳይ እናደርግላቸዋለን ወደ ስራ የሚገቡበት አግባብ ነው የነበረው። ከትግራይ ክልል የመጡ ጋዜጠኞች ስለ መምጣታቸው የማውቀው ነገር የለም። መጠው ቀረፃ ላይ ያሉ ነው የታሰሩ የሚል መረጃ እንደሌላ ሰው ነው የሚሰማ ነው። የህዝብ አስተያየት መሰብሰብ ከሆነ ቢያንስ ይህም ስራ ለመስራት አስበናል ኢንፎርም ሊያደርጉ ለስራቸው መሳካት ከፍተኛ ድርሻ ይኖረዋል ብዬ ለማስበው እና ይህን አልተናገሩም። ቀጥታ ስራ ውስጥ ገብቶ ሲሰሩ ነው። ታስሯል የሚል መረጃ ሲደርስ በስልክ ደውለን ስናጣራ የአሶሳ ፖሊስ ኮሚሽን አዛዥ ኢንስፔክተር ኡስማን አስጠቄ ጋዜጠኛውንና ከእርሱ ጋር የነበረ የካሜራ ባለሙያ ነው የተባለውን ግለሰብ ማንነት ለማጣራት ነው የያዝናቸው ብለዋል። እንዲያስሯቸው ምክንያት የሆነው ደግሞ የካሜራ ባለሙያው ስለሚኖርበት ቦታ እንጂ ስለ ስራው የሚያሳይ መታወቂያ አለመያዙ ነው ያሉት ኢንስፔክተር ኡስማን ቃላቸውን ከሰጡ በኋላ ይለቀቃሉ ሲሉ ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ